ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ባጃጇ እንደ ታክሲዋ ሙሉ ነው። ግቡ፣ ተሳፈሩ። መስታወት አድረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን በአሁን ወቅት በኢትዮጵያ የተስፋፋው ድርቅ ላይ ይሆናል። አሁን አስር ነጥብ ሁለት ሚሊየን እህት ወንድም፣ አባት እናትና ህጻናት የምግብ እርዳታ ያስፈልጋቸዋል። ቁጥሩን ከኢትዮጵያ መንግስት ያገኘኑ ነው። በዚህ ሳምንት የተባበሩት መንግስታት ድርጅት ድርቁ በ1977 ዓ ም ተከስቶ ከነበረው አስከፊ ረሃብና ድርቅ ጋር የሚነጻጸር ነው ብሏል። ድርቁ እጅግ ከባድ ነው፣ ከ77ቱ ድርቅ ጋር የሚወዳደር ነው። ይሁንና ያደረሰው ተጽዕኖ የዚያን ጊዜ ከነበረውና ከታየው በጣም ያነሰ ነው። በዛሬው ዝግጅት ድርቁ ያስከተለውን ጉዳት፣ ድርቁን ለመከላከልና የምግብና የጤና አገልግሎት ለማዳረስ የተያዙ ጥረቶች ስኬቶችና ፈተናዎችን እንቃኛለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በታህሳስ ወር ፓርላማ ቀርበው መንግስታቸው ለድርቁ የመደበውን የ14 ቢሊዮን ብር አስቸኳይ ጊዜ በጀት አጸድቀዋል። እኛ ለድርቅ የምናወጣው ሀብት የዛሬ አስር አመት አስራ አምስት አመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር። እርዳታው በቂ ነው። አስነት ሁለት ሚሊዮን የደራሽ እርዳታ የሚቀርብለትን ህዝብ ለይተናል። ስ ላይ በየወሩ የሚያስፈልጉ እርዳታ መጠናለ የምግብና ምግብ ነክ ያልሆነ በሱ መሰረት ነው የሚያስፈልግ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ ናቸው። የዓለም አቀፍ እርዳታ ሰጪ ድርጅቶች ድጋፍ በመስጠት ላይ ናቸው። የኢትዮጵያ መንግስት በቂ ባይሆንም ይሻሻላል የሚል ተስፋ አለው። የዓለም አቀፍ ድርጅቶቹ ጉዳዩ በዓለም አቀፍ የመገናኛ ብዙኃን እንዲዘገብ ካልተበረታታ እርዳታ ማግኘት አስቸጋሪ ነው ይላሉ። ነገሮች በመገናኛ ብዙኃን እንዲዘገቡ በዓለም አቀፍ ዜና ውስጥ እንዲካተቱ እንዲሸፈኑ ያስፈልጋል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ አድማጮች። ለምሽቱ አጠር ያሉ ዜናዎች። ጽዮን ግርማ ነኝ። የቀድሞ የአይቨሪ ኮስት ፕሬዚዳንት ሎረን ባግቦ ዛሬ ሄግ በሚገኘው ዓለም አቀፍ የወንጀል ችሎት ቀርበው ጥፋተኛ አይደለሁም የሚል ቃላቸውን ሰጥተዋል። በችሎቱ ፊት ቀርበው ለመዳኘት የመጀመሪያው የቀድሞ ርዕሰ ብሔር የሆኑት ባግቦ በድህረ ምርጫ ግጭት በነበራቸው ተሳትፎ ምክንያት በሰብዕና ላይ ወንጀል የመፈጸም ክስ ይጠብቃቸዋል። ከአምስት እና ከአራት ዓመታት በፊት በተካሄደው ግጭት የሶስት ሺህ ሰዎች ህይወት ጠፍቷል። አላንሳ ዋታራ ለፕሬዝዳንትነት በተደረገው የማጣሪያ ምርጫ አሸንፈዋል ከተባለ በኋላ የሰባ ዓመት ዕድሜው ባግቦና አብሯቸው ለፍርድ የቀረበው የቀድሞ ወጣቶች መሪ ቻርልስ ብሌ ጉድ የዋታራ ደጋፊዎች ላይ አስከፊ ጥቃት ከፍተዋል ሲሉ የዓለም አቀፍ የወንጀል አቃቤ ህግ ክስ አቅርበዋል። ደም ያፋሰሰው ግጭት ከአራት ዓመታት በፊት ያቆመው የቀድሞ የአይቨሪ ኮስት ቅኝ ገዢ ፈረንሳይና ህግ ለማክበር ወታደራዊ ኃይል ልካ በፕሬዚዳንታዊ ቤተ መንግስት መሽገው የነበሩትን ባግቦ ካሰረች በኋላ ነው። በሚወለዱ ህጻናት ላይ የአካል ጉድለት ያስከትላል የሚባለው ዚካ ቫይረስ በመላው የአሜሪካ ሀገሮች በፍጥነት እየተዛመተ በመሆኑ አራት ሚሊዮን የሚሆኑ ሰዎችን ሊያጠቃ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። የተባበሩት መንግስታት ድርጅቱ የጤና አገልግሎት ዋና ስራ አስኪያጅ ማርጋሬት ቻን በትንኝ የሚተላለፈው ዚካ ቫይረስ እንደ አውሮፓውያን አቆጣጠር በ1947 ዓ ም ለመጀመሪያ ጊዜ የተገኘው ኡጋንዳ ውስጥ እንደነበር ገልጸዋል። ከዚህ በኋላ በመላ ዓለም ተስፋፍቷል። በመጨረሻም ናይጄሪያ ውስጥ ከኢቦላ ቫይረስ ጋር የሚመሳሰል ትኩሳት የሚለቅ በሽታ መስፋፋት ስጋት ማሳደሩ ተዘግቧል። አድማጮች፣ ለምሽቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ከምሽቱ አንድ ሰዓት ከ35 ደቂቃ ሆኗል። ሄኖክ ሰማግዜርና መስታወት አረጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገዘር። በኢትዮጵያ ወቅቱን ያልጠበቀ የዝናብ ስርጭትና ድርቅ የግብርና ምርትን ቀንሷል። 10 ነጥብ 2 ሚሊዮን ዜጎችን ለተረጂነት አጋልጧል። አስቸኳይ የምግብ እርዳታ የሚያስፈልጋቸው ሕጻናትና እናቶች ቁጥርም በርካታ ነው። በዛሬው የጋቢና ቪኦኤ ጉዞ በድርቅ ወደ ተጠቁ አካባቢዎች እናመራለን። ድርቁ ያስከተለውን ጉዳት ለወራት የተከታተሉ ዘጋቢዎቻችን ከተለያዩ የኢትዮጵያ አካባቢዎች ያሰባሰቧቸውን ድምጾች እናሰማችኋለን። ጉዳዩ የሚመለከታቸውን አካላት በተለይ የኢትዮጵያ መንግሥትና የዓለም አቀፉ ማህበረሰብ ስራቸው ስኬቶቻቸውና ፈተናቸውን እናስደምጣቸዋለን። በቅድሚያ በአሁኑ ወቅት ያለውን ሁኔታ እንዲያስረዳን ዘጋቢያችን እስክንድር ፍሬውን ከአዲስ አበባ ይዘነዋል። መጠኑና ስፋቱ በተደጋጋሚም እንደተባለው ሄኖክ፣ በጣም በርካታ የሀገሪቱን አካባቢዎች እያካለለ እና በጣም ከበድ ያለ ድርቅ እንደሆነ በመንግስትም በለጋሽ ሀገራትም በተለያዩ ተቋማትም ሲገለጽ ቆይቷል። ነገር ግን አሁን ቀደም ሲል በጠቀስከው ለምሳሌ ከአስራ ዘጠኝ ሰባ ሰባቱ ጋር የሚወዳደር በሚለው ጉዳይ ላይ እንግዲህ ሄኖክ፣ መንግስት ከድርቁ ያስከፊነት ሁኔታ ይልቅ ሀገሪቱ ያንን ለመቋቋም በሚያስችል ደረጃ መገኘቷን ነው በተደጋጋሚ ሲገልጽ የቆየው። ድርቁ ባለፉት ሃምሳ ዓመታት ከተከሰቱት ሁሉ የከፋ መሆኑን የሚጠቅሱ መግለጫዎች፣ አስተያየቶች በዚሁ በድርቁ ጉዳይ ላይ አብረው በሚሰሩ አጋር ተቋማትና ሀገራት ጭምር ቢጠቆምም እነዚህን አባባሎች ፈጥኖ ሲያስተባብል አልታየም መንግስት መንግስት ይበልጥ ያተኮረ የሚመስለው በድርቁ ውጤትና ባስከተለው ጉዳት መጠን ላይ ነው። እንግዲህ ባለፉት ሀምሳ ዓመታት ከተከሰቱት ሁሉ የከፋ ሲባል አስራ ዘጠኝ ሰባ ሰባትንም ይጨምራል። ነገር ግን እነዚህን አባባሎች ከማስተባበር ይልቅ በመንግስት በኩል እየታየ ያለው በድርቁ ውጤትና ባስከተለው ጉዳት መጠን ላይ የማተኮር ነገር ነው። እንዳለፉት ድርቆች የሰው ሕይወት አለመጥፋቱን የጉዳቱን መጠንም መቆጣጠር መቻሉን በተለያዩ አጋጣሚዎች አስረድተዋል የኢትዮጵያ መንግስት። ከዚህ አንጻር ከዚሁ ከጉዳት አንጻር ማለት ነው። የቢቢሲ ዘጋቢ ቆቦ አካባቢ የሰራውን ዘገባ ለንደን የሚገኘው የኢትዮጵያ ኤምባሲ እንደዚሁም በአዲስ አበባ የሚገኙ ባለስልጣናት ወዲያውኑ ነበር ያስተባበሉት እና ከዚህ አንጻር ስታየው ያደረሰው ጉዳት እያደረሰ ያለው ጉዳት መጠን ላይ ነው መንግስት ያተኮረ የሚመስለው። በሰሜን ወሎ ራያና ቆቦ ወረዳ አስቀድሞ እስክንድር የገለጸው በተለይ ቀዩ ጋራ በሚባለው አካባቢ

መቼ ነው የሚወቃው? አሁን ዝናቡ እንዲያ ሲልድነ ይወቀ ነው። ዝናቡ አስቸገራችሁ? እንዲሁ ዝና ዝናቡ አስቸገረ። እያስቸገረ ስለሆነ አሁ ዛሬ የአዝመራ ከተታ ስለሆነ አያስፈልግም። አዎ ወቅቱን አሳልፎታና ወቅቱ ስላለፈ አሁን ትንሽ ይችን ያለውን እራሪ መሰተር ቆየብን አጓጉል አረገናሁ። በአጠቃላይ ግን ክረምቱ እንዴት ነው ዘንድሮ? ክረምቱ የለም ዘንድሮ ቀንሷን የለም ማሽላም እየጋጣጥነ እያበላ ነው የከረም ነው። አሁን ማሽላ የለም ትንሽ ትንሽ ጤፍ እንዲሁ እንጂ አልፎ አልፎ ማሽላ የለም። ትንሽ ደግሞ ደግሞ እንደ ሀብት ያለውም አለ እየጋጣጥ እያበላ ነው። ስለዚህ ከማሽላው ጤፉ ይሻላል ነው እያሉ ያሉት። ትንሽ ትንሽ አውር ዘሩ ይመልሳን ጤፉ ይኸው አልፎ አልፎ ይሻላል ማሽላው። ስንት ልጆች አሉ እርሶ? እኔ እኔ ሶስት በተስብ ነኝ የደኝ ሶስት ነን። እና እንዴት ነው አሁን ምንድን ነው የምትበሉት? እንዲሁ ገንዘብ እየሸጥ ነ ምን እያል ነው እ በጎ የነበሩ ሽጫ ያለው በልቻ ያለው። ስንት በጎች? ወደ አራት በጎች ሽጫ ያለው በክረምት ውስጥ አራት በጎ ማለት ነው። መንግስትስ እርዳታ ይሰጣል? አገዱኝ በቃ። እንዴት የለኝም፣ አግደውኛል በምን ምክንያት እንግዲህ አንዲ የልጅ ገንዘብ አለ ትክክል፣ አገር ያውቃል የልጁ ናቸው። አሁን በሬ ያለው የሚል ነገር ይስንጭምጭት መሰምተው ሲቸግራቸው ሽጫ አልባላቸውም። አሁን የልጁ ናቸው ቦሮቹ ማለት ነው ጎረቤት ያውቀን እየሸቀ ሁም በለው የለኝም፣ ደሀ ነኝ ዋና ደሀ ነኝ። እንግዲህ ልጆቹን አይተው ሲያበቁ የከሳል ስጥት ያደረጉና ነው ተቀብለን ልጆቻችን ነገር ቤታችንን። ዘንድሮስ እንዴት ነው? አይ ዘንድሮ በጣም እስተ ይህ አይደለንም ተመስገን ነው። ግን መጣብን ብለን እየፈራ ነው በህዳር ወር ራያና ቆቦ አካባቢ ምርት ሳይነሳ የነበረውን ድምፅ ነው የሰማ ነው። አሁን መዝነብ ጀምሯል። ቆየት ብለን ደግሞ ሌሎች መረጃዎችን በዝናቡ ዙሪያ የምናቀርብ ይሆናል። የድርቁ መጠን አስቀድመን እንደገለጽ ነው በመላ ሀገሪቱ በተለያዩ አካባቢዎች ከአራት መቶ በላይ ወረዳዎችን ያካልላል። እስክንድር ፍሬው ተጨማሪ አለው። እንዲያው ግን በመሬት ያለው ሁኔታስ ምን ይመስላል? ምን ያህል አካባቢዎች ነው? በየትኞቹ አካባቢዎች ነው ድርቁ የተከሰተው? ድርቁ እንደምታውቀው ሄኖክ አንደኛ በበልግ ዝናብ መጥፋት፣ ሁለተኛ በኤልኒኖ ምክንያት የመኸሩም ሁኔታ እንደ ቀደመው አለመሆን ወይም በዝናብ መጥፋት ምክንያት እየተከሰተ ነው። ይሄ ደግሞ እንግዲህ በልግ አብቃይ የሆኑ አካባቢዎችን እንዲሁም የመኸር አብቃይ የሆኑ አካባቢዎችን ጨምሮ በርከት ባሉ የሀገሪቱ አካባቢዎች ነው የተከሰተው። በአርብቶ አደር አካባቢዎች እንደዚሁም በአርሶ አደር አካባቢዎች በተለያዩ የሀገሪቱ አካባቢዎች ነው የተከሰተው ማለት ይቻላል እና ሰፋ ያለ የሀገሪቱን አካባቢ የሸፈነ ነው። ሄኖክ ድርጎ እንግዲህ እኛም በዘገባች ሰዎችንም አነጋግረን እንደተረዳ ነው። አፋር አካባቢ እንደዚሁ መጠነ ሰፊ የሆነ ድርቅ መከሰቱንና በርካታ እንስሳቶች ፍየሎች፣ ግመሎች ከብቶች መሞታቸው ይዘገባል። ቆቦ አካባቢ፣ ራያ፣ ሰሜን ወሎ ዞን ውስጥ ራያ አካባቢ የተከሰተው ሁኔታ አለ። አልፎም ወደ ሶማሌ በሶማሌ ክልል እንግዲህ አሁን አንተ እንዳልከው በአፋር ክልል እንግዲህ እነዚህ አርብቶ አደር አካባቢዎች የሚባሉ ናቸው። በአፋር በኢትዮጵያ ሶማሌ ክልል እንደዚሁም በትግራይ በአማራ ክልል የተወሰኑ አካባቢዎች ቅድም የጠቀስከውን የቆቦን አካባቢ ጨምሮ ማለት ነው። እንደዚሁም በሌሎችም የሀገሪቱ አካባቢዎች ነው ድርቁ የተከሰተው። የኢትዮጵያ መንግስት ባለስልጣናት እንደሚገልጹት በሶስት የአስከፊነት ደረጃዎች ነው የተከሰተው። በቅርቡ የተቋቋመው የአደጋ ስጋት ቅነሳ ስራ አመራር ኮሚሽን አዲሱ ኮሚሽነር አቶ ምትኩ ካሳም ለለጋሽ ሀገራት አምባሳደሮች ሲያብራሩም በሶስት የአስከፊነት ደረጃ ነው የተከሰተው ብለዋል። ድርቁ በርከት ያሉ የሀገሪቱን አካባቢዎች አካሏል ስንልም፣ የአስከፊነት ደረጃቸው ግን የተለያየ ነው ማለታቸውን ነው። እሳቸው በጣም አስከፊ በሆነ ሁኔታ የተከሰተባቸው አሉ፣ ከዛ መለስ ያሉ እያለ በደረጃ በደረጃ ነው የሚያስቀምጧቸው። እንግዲህ እና በዚህ ደረጃ ነው በተለያዩ አካባቢዎች እየተከሰተው ይሄ ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጋቢና ቪኦኤን በአጭር ሞገድ ሾርትዌቭ ቱ ላይ በተለይ በ15580 እና በ6080 ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ታገኛላችሁ። ከምሽቱ 1 ሰዓት ላይ ደግሞ በመካከለኛ ሞገድ በ1431 እንገኛለን። አሁን ከኢትዮጵያ መንግስት እንስማ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ ድርቁን ለመከላከል ከመንግስታቸውና ከአለም አቀፍ ተቋማት ጋር ለሚሰራ ግብረ ኃይል ባቀረቡት ዘገባ እንዲህ ብለዋል አስር ነጥብ ሁለት ሚሊዮን ተጠቃሚዎች የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል ዕድሜያቸው ከአምስት ዓመት በታች የሆነ አራት መቶ ሺህ ሕፃናትና አንድ ነጥብ ሰባት ሚሊዮን ሕፃናትና ነፍሰ ጡር ሴቶችም የተለየ የተመጣጠነ ምግብ ድጋፍ ያስፈልጋቸዋል። ከአጠቃላዩ ቁጥር ሰላሳ ሰባት ከመቶ ተጠቃሚዎች በኦሮሚያ 22 በመቶ በአማራ፣ 15 በመቶ በሶማሌ፣ 12 በመቶ፣ በትግራይ 7 በመቶ በደቡብ፣ እና 4 በመቶ በአፋር የሚገኙ ናቸው። 10.2 ሚሊዮን የእርዳታ ፈላጊዎችን ፍላጎት ለማሟላት የሚያስፈልገው የገንዘብ መጠን 1.4 ቢሊዮን እንደሆነ ተገምቷል። በታህሳስ ወር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድርቁን ለመከላከል መንግስታቸው የያዘውን ጥረት ለፓርላማ አስረድተው ጉዳቱን ለመቋቋም ያስፈልጋል ተብሎ ከተተመነው 25 ቢሊዮን ብር 14 ቢሊዮኑን መንግስታቸው ከራሱ በጀት እንደመደበ ገልጸዋል። እኛ ለድርቅ የምናወጣው ሀብት የዛሬ 10 ዓመት 15 ዓመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር። ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው። ከዚህ በፊት የተወሰነ መጠባበቂያና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው። ጥያቄው እርዳታው በቂ ነው? ገንዘቡ ውስጥ በፍጥነት ተመድቦ ወደ ስራ ይገባል? ሌሎችም አሉ። የኢትዮጵያ መንግስት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ እርዳታው በየወሩ ለአንድ አመት የሚከፋፈል እንደሆነ አስረድተዋል። አስር ነጥብ ሁለት ሚሊዮን የለደራሽ እርዳታ የሚቀርብለትን ህዝብ ለይተናል። ስለኝ በየወሩ የሚያስፈልጉ እርዳታ መጠና አለ። የምግብና ምግብ ነክ ካልሆነ አለ። በሱ መሰረት ነው የሚያስፈልገን። አንድ ነጥብ አራት ሚሊዮን ማንም ቢሊዮን ዶላሩ አንዴ ሳይሆን የአመት ነው ይሄ ከ12 ወራት ስለሆነ ከ12 ወራት መካከል የአንድ ወር እንለያል። ለዛውን ጃንዋሪ ስንጀምር ለአንድ ወር የሚያስፈልገን በምግብና ምግብ ነክ ባልሆነ ምንድን ነው እንለያለ። እሱ መሰረት የሚያስፈልገንን እሱ ላይ አንሰራለ እና መቱ ሙሉ የሚመጣ ነው አንድ አደለ። የኢትዮጵያ መንግስት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ሙትኩ ካሳ ና ነው በኢትዮጵያ በአሁኑ አመት የተከሰተው ድርቅ ከ1977 የሚወዳደር እንደሆነ የተባበሩት መንግስታት ድርጅት በዚህ በያዝነው ነው ሳምንት አስታውቋል። ሆነም ሆኖም ያደረሰው ጉዳትና የምጣኔ ሀብት ተጽዕኖ አነስተኛ እንደሆነ የድርጅቱ ባለስልጣን አደም ኤልህራይካ በአዲስ አበባ ተናግረዋል። እንስማ። ድርቁ እጅግ ከባድ ነው። ከ77ቱ ድርቅ ጋር የሚወዳደር ነው። ይሁንና ያደረሰው ተጽዕኖ የዚያን ጊዜ ከነበረውና ከታየው በጣም ያነሰ ነው። ምክንያቱም ብዙ መንግስታት የኢትዮጵያ መንግስትን ጨምሮ ግብርናንና በገጠር ያለውን ምጣኔ ሀብታዊ ትስስር ለማስፋፋት አይበገሬነቱን ለማጠናከር የሚያስችሉ ዘዴዎች ዘርግተዋል። ይህ በቂ ባይሆንም በእጅጉ ረድቷል። ስለሆነም ሀገሮች የገጠሩንና የከተማውን ምጣኔ ሀብት በማዋሃድ የገጠር ማኅበረሰቦችንም የምጣኔ ሀብታቸውን መሰረት ወይም ስብጥር እንዲያሰፉ በማድረግ መዋለ ንዋይ ማፍሰስ ይኖርባቸዋል። የአደጋ ተጋላጭነቱ አነስተኛ የሆነ ጠንካራ ምጣኔ ሀብት መገንባት ግድ ነው ምክንያቱም ድርቅ ተመልሶ መጎብኘቱ የማይቀር ስለሆነ። የዓለም አቀፈው ማህበረሰብ በተለይ የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት ድርቅ የመቋቋም አቅሙ እንዲያድግ አስቀድሞ ይሰራቸው ከነበሩ መዋቅራዊና የአቅም ግንባታ ስራዎች በተጨማሪ የአስቸኳይ ጊዜ የምግብ እርዳታ አቅርቧል። የኢትዮጵያ መንግስት ባለስልጣናት ለጋሽ ሀገራትን አመስግነው ግን በቂ እንዳልሆነ ይሻሻላል ብለው እንደሚያስቡም ተናግረዋል። አቶ ምትኮ ካሳ ይሻሻላል ብለን እንጠብቃለን። እንጠብቃለን ይሻሻል ብለን የምንጠብቀው ሁለት መነሻ ነው። ከዚህ በፊት የሰራናቸው ስራዎች አሉ። አሁን ባለፈው ወደ መቶ ስልሳ ሶስት ሚሊዮን ዶላር ፕለጅ አድርገዋል ያልግስና ማለት ነው። እሱ በቀጣይነት በአዲሱ ሁለት ሺ አስራ ስድስት በጀት አመት ይመጣል ብለን ነው የምንጠብቀው። ከዛ ባሻገር በተለያዩ መድረኮችም የበኩላቸውን ለማድረግ የገልጹበት ሁኔታ አለ። ስለዚያ ስላለ የተሻነገ ይኖራል ብለን ነው የምንጠብቀው ያም ቢሆን ግን ያም ቢሆንም ግን ትልቁን ሚና የመሪነት ሚናውን አሁንም ሀብት እየመደበ የዜጎችን ህይወት የመታደግና ና ብሎም ደግሞ መታደሪያ የመጠበቅ ኃላፊነት የመንግስት ነው የሚሆነው። ስለዚህ ለዚህ ነው አሁን እዚህ ቅድም ይፋ ስናደርግ ከወዲሁ ማንም ሳይል ዘጠና ሰባት ሚሊዮን ዶላር የኢትዮጵያ መንግስት ለአስነት ሁለት ሚሊዮን ተረጅ ህዝባችን የሚውል መመደቡን እዚህ ገልጸናል። እንደዚህ እንደተገለጸው ደግሞ ሌሎቹ የበኩላችን ጥረት እናደርጋለን የሚል ነገር አስቀምጠዋል። ቅድም ያገነዋል። ለምሳሌ ስዊድን ና የካናዳ መንግስታት ተጨማሪ በጀት እንመድባለን የሚል ነገር ስላለ ሚሻል ነገር እንጠብቃለን ነው። የአለም አቀፉ ማህበረሰብ እርዳታ በተለያዩ አካባቢዎች ከመንግስታትም ሆነ ከዜጎች እርዳታ የሚያሰባስበው የዓለም አቀፍ የመገናኛ ብዙሀን ሽፋን ሲያገኝ እንደሆነ ይታወቃል። በዚህ ረገድ የኢትዮጵያ መንግስት በድርቁ የተጠቁ አካባቢዎች ድረስ በመጓዝ የዓለም አቀፍ የመገናኛ ብዙሀን ዘገባ እንዲያቀርቡ አያመቻችም በሚል ይተቻል። እንዲያውም በቢቢሲ ዘገባ ላይ እንደታየው ሁሉ የጉዳቱን መጠን በፍጥነት ወደ ማስተባበል ሲገባም ታይቷል። ለመሆኑ ይሄ ሁኔታ እንዴት የእርዳታ መጠንን ይጎዳል? ጆንግራም የአለም አቀፉ የሕፃናት መርጃ ድርጅት ሴቭ ዘ ችልድረን የኢትዮጵያ ሥራ አስኪያጅ ናቸው። ነገሮች በመገናኛ ብዙሀን እንዲዘገቡ፣ በአለም አቀፍ ዜና ውስጥ እንዲካተቱ፣ እንዲሸፈኑ ያስፈልጋል። በተለያዩ ሀገራት የሚገኙ የፖለቲካ ባለሥልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው በኢትዮጵያ ድርቅ አለና ድጋፍ ያስፈልጋል ብለህ ብትጠይቅ እንዴት ስለዚህ ነገር በተለያዩ ሚዲያዎች አልሰማሁም ይላሉ። መንግሥት በቅርቡ የተለያዩ መረጃዎችን ማሰራጨቱን አውቃለሁ። ሚዲያው እንዲያተኩርበት ግን የበለጠ መሰራት አለበት። በሚዲያው በኩል ደግሞ የተሻለ ምላሽ እንዲሰጥ ጫና ማድረግ ይቻላል። ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ 21580 ኪሎ ሄርስ እንዲሁም በ6080 ታገኛላችሁ። ከምሽቱ 1 ሰዓት እስከ 2 ሰዓት ተኩል እስከ 2 ሰዓት በመካከለኛ ሞገድ ደግሞ በ1431 እንገኛለን። ዘጌት ብላችሁ ሬዲዮናችሁን ለከፈታችሁ የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን በኢትዮጵያ በአሁኑ ወቅት በስፋት የሚታየው ድርቅ ይሆናል። 10.2 ሚሊዮን ሕዝብ ነው የተጎዳው። የኢትዮጵያ መንግስት 25 ቢሊዮን ብር እንደሚያስፈልገው ገልጿል። እርዳታ ለማድረስ 14 ቢሊዮን ብሩን ደግሞ ከካዝናው አውጥቶ በጅቷል። የድርቅ ነገር ሲነሳ ትንሽ መንፈስም የሚያውቅ ነው። እረፍት እናድርግ። አሁን ሙዚቃን ጋብዛችሁ ከዛ ወደ እስክንድር እንመለሳለን። ዲጄ ፋትሱ የመረጠልን ዜማ ነው። ሀውሳ ዞን አቶ ሀሰንን ስለ ድርቆ ስላሉበት ሁኔታ አነጋግረናቸው ነበር። እንዲሁም ደግሞ በዞን አምስት የሚገኙ አንድ ሌላ ነዋሪ እንዲሁ ስላሉበት ሁኔታ እንዲሁ እንዲነግሩን ባጭሩ፣ አፋር ክልል ማለት ነው። አዎ፣ ጠይቀናቸዋል። ለሰው ሳይሆን ለሀብት እኮ ነው ሰው የሚበላው ናው። እርዳታውን የተሰጠ ነው፣ ሁሉም ባይደርስም የሚደርስበትን ያከፋፈሉ ነው መንግስቱ። ዝናቡ ዝናብ ነው። እኛ መረዳት መረዳት የሚችለው ዝናብ ነው። ከአሁን በፊት እኛ አካባቢ አዝመራውን ተቅላላ የተዘራ የነበረበትን አዝመራ ዘርቃል። ውሃው በውሃ ይቅርት፣ ያልተዘራበትን ሳይዘራ ቀራ። ከብቶቹ የት እንደሚገቡ ይታወቅ፣ መሞት ነው እንጂ ሌላ ምን መፍትሄ አለሁ? የሚበላውን አላጣንም፣ አልሐምዱሊላህ። አላህ የሰጠሁበትን ይበራለን የራብና እንትን ሁነተ እየጠኑ ነው እየጠና ነው። በጣም የተጎዱት ከባላዎቹ ላይ የተጎዱት ወረዶች ላይ ደግሞ መከፋፈሉን ጀምረዋል። ዝናብ የለም። እንስሳ ወደ ኦሮሚያ ወይም አማራ ክልል ውስጥ እየገቡ ነው። በተለይ አሁን በሚሰጡት ሽንድና በኮሎና ዘች የለም ዝናቡ አሁን ማደ የሰሜን ሰሜን ሸዋ ሰሜን ሸዋ ውስጥ ትንሽ የተመው የተወሰነ አካባቢ ኦሮሚያ ውስጥ የተወሰነ አካባቢ ትንሽ ካፊያም ዘንቧል። እኛ እንስሳው አገሩን ለኮ እዛ ገብቷል። ማንኛው የህፃናቶቹን እና እናቶቹን የተለያየ ምግባቸውና ና የተለያየ ልብስም ሆነ ከእነሱ የሚጠቅሙበት ሩዙም አሁን የሶማሊያ ክልል ላይ ቴሌቪዥን ላይ የምናዩበት የሩዝ እየከፋፈሉ ነው የምናየው ይህ ተላላክ ነመሌሳን የሚባል ቦታ ነው። አሁን ወደ እስክንድር ፍሬው ወደ አዲስ አበባ እንመለሳለን። የድርቁን ሁኔታ አስመልክቶ እየተከታተለ ዘገባ ያቀርባል። አዲስ አበባ ወይም በሌሎች በተዘዋወርክባቸው አካባቢዎች ሰው በሀገሪቱ ስላለ ሁኔታ በሚነጋገርበት ጊዜ ስለ ድርቁ ያወራል። በቂስ መረጃ ያገኛል ከመገናኛ ብዙኃን እንደው ሰዎች ስ ያወራሉ ወይ እንደዚህ ሆነ እኮ ምን እናርግ ወይ ደግሞ እንደዚሁ የመቆጨትም ነገር ምንድን ነው ያለው በህዝቡ ያለው ስሜት? ሄኖክ፣ አሁን ዝናብ ደበደበኝ ወይ ዝናብ ዘነበ ብሎ ሲያማርር የምትሰማው አንዳንድ ወጣት እንኳን አሁን ለምሳሌ ከቅርቡ ከሰሞኑ ልነሳልህና ዝናብ እየዘነበ ነው በአዲስ አበባ አካባቢ። እንደዚሁም የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ እንዳረጋገጠውም በተለያዩ የሀገሪቱ አካባቢዎች ዝናብ እየዘነበ ነው የሚገኘው እና ሰዎች በዚህ ዝናብ መዝነብ ምክንያት ፈጣሪን ሲያመሰግኑ የጥሩ ነገር ምልክት እንደሆነ ሲናገሩ ሌላው ቀርቶ ምናልባትም ስለ ገጠሪቱ ኢትዮጵያ፣ ስለ አርሶ አደሩ፣ ስለ አርብቶ አደሩ አካባቢ ብዙ ግንዛቤ የሌላቸው ወጣቶች ሳይቀሩ እንኳን ይሄ ዝናብ እንዲያው ጥሩ ነገር ይዞ ይመጣ ይሆን የጥሩ ነገር ምልክት ይሆን ሲሉ ነው የምትሰማው እና ድርቁ ሰዎች እንደዚሁ በከተሜነት ዝናብ ሲያማርሩ የምትሰማቸው አንዳንድ ሰዎች እንኳን ኧረ ይዘንብ በሚል የእርካታ ነገር ነው ሲናገሩ የምትሰማው ግንዛቤው አለ ማለት ነው። ግንዛቤው አለ ማለት ይቻላል። በተለይ በአሁኑ ወቅት ማለት ነው። የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ እንደሚናገረውም አሁን ሰሞኑን ለምሳሌ ከኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ጋር ቃለ ምልልስ ነበረኝ። እሳቸው እንዳሉትም ይህ ዝናብ፣ አሁን እየዘነበ ያለው ዝናብ ከጉዳቱ ጥቅሙ እንደሚያመዝን ምሳሌ ለከብቶች ግጦሽ እንዲኖር እንደሚያስችል ሳር እንዲበቅል እንደሚያስችል ማለት ነው። በአንዳንድ አካባቢዎችም መሬቱን ለሚቀጥለው የበልግ የምርት ጊዜ ሊያዘጋጅ እንደሚችል ነው የገለጹት። እንግዲህ በልግ ከየካቲት እስከ ግንቦት በሚዘልቀው የበልግ ወቅት ማለታቸው ነው እና ጥሩ ነገሮች ናቸው አሁን እየታዩ ያሉት በተለይ ከዚህ ከበልግ ዝናብ አንጻር። እና ምን ለማለት ፈልጌ ነው ባለሙያዎቹም ጥሩ ነገር እንደሆነ እየገለጹ ነው የአሁኑ የዝናብ አካሄድ በከተማው አካባቢም ሰው ሲነጋገርም የጥሩ ነገር ምልክት እንደሆነ በመቆርቆር ነገሩ በትክክል ይመለከተኛል በሚል ስሜት ሲናገሩ ነው መሰማቸው። ነው እንግዲህ በኢትዮጵያ መንግስት በኩል ያለውን ምላሽ እንመልከት። እንግዲህ አስቀድሞ የተዘረጉ በተለይ በጤና ዙሪያ ጤንነት ለመጠበቅና በርካታ ሰዎች እንዳይሞቱ የጤና ኤክስቴንሽን ሰራተኞች አሉ፣ የገጠር ልማት ሰራተኞች አሉ። አስቀድሞ የተዘረጉ ደግሞ የአደጋ መከላከልና የምግብ ዋስትና ቢሮዎችና ሰራተኞች ስላሉ አስቀድሞ ሁኔታውን የመረዳትና እርዳታ የማድረስ መስመሮችም አሉ። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በታህሳስ ወር አጋማሽ ላይ ወደ ፓርላማ አምርተው መንግስታቸው ምን ሊሰራ እንደሆነ የገለጹት አለ። ከሳቸው ድምጽ እንስማና ያንተን አስተያየት ወስዳለሁ። እኛ ለድርቅ የምናወጣው ሀብት የዛሬ አስር አመት፣ አስራ አምስት አመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው። ከዚህ በፊት የተወሰነ መጠባበቂያ እና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው። አስራ አራት ቢሊዮን ብር ነው የኢትዮጵያ መንግስት በፓርላማ አቅርቦ ለአስቸኳይ ጊዜ በፓርላማ የጸደቀው ይህንን መጠን ስትመለከት ጠቅላይ ሚኒስትሩ የተናገሩታሉ። በአጠቃላይ ደግሞ በአገሪቱ ያለውን ሁኔታ ያስፈልጋል ከተባለው አንጻር ምን ያህል እጁ ላይ ያለ የኢትዮጵያ መንግስት ምን ያህሉ ከዓለም አቀፍ እርዳታ የሚመጣ ነው። እንግዲህ ሄኖክ ለዚህ መንደርደሪያ እንዲሆንን በታህሳስ ወር መጀመሪያ ላይ ነው የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከስምንት ነጥብ ሁለት ሚሊዮን ወደ አስር ነጥብ ሁለት ሚሊዮን ከፍ ማለቱን የኢትዮጵያ መንግስት ይፋ ያደረገው እነዚህ ዜጎች ድጋፍ የሚያስፈልጋቸው ለአስራ ሁለት ወራት መሆኑን ተጠቅሷል። የመጪው መኸር ምርት እስኪደርስ ማለት ነው። እንግዲህ ይህንን ድጋፍ ለማሟላት የሚያስፈልገው የገንዘብ መጠን አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ወይም ሀያ አምስት ቢሊዮን ብር ነው። ከዚህ ሀያ አምስት ቢሊዮን ብር ውስጥም ነው እንግዲህ አሁን እሳቸውም እንደገለጹት መንግስት በራሱ አቅም ለማሟላት የአስራ አራት ቢሊዮን ብር በጀት በፓርላማው ያጸደቀው እንግዲህ ከሀያ አምስት ቢሊዮኑ አንፃር ከግማሽ በላይ የሚሆነውን ማለት ነው መንግስት አሁን ያጸደቀው እንግዲህ። እናመሰግናለን እስክንድር። ጊዜያችን አልቋል። እኛ መውረጃችን ደርሷል። አስተያየቶቻችሁን አት ቪኦኤ አማሃሪክ ላይ በእናንተ ባላችሁበት አካባቢ ያለውን ሁኔታ ግለጹልን። አት ቪኦኤ አማሃሪክ ላይ ስናስተናግዳችሁ ያመሸነው ነው ሄኖክ ሰማ ግዜርና እኔም መስታወት አድረጋው ነኝ። በሰላም በጤና ያገናኘን። ደና አምሹ፣ ደና አምሹ። ዝግጅታችንን የመራችልን ጽዮን ግርማ ናት። ሙዚቃ ያጫወተልን ደግሞ ዲጄ ፋጹ ፉጋሽ። መጣ ደጉ ንጉስ መጣ